ከጠቅላይ ሚኒስትር አብይ አህመድ የዓመቱ የኖቤል ተሸላሚነት ጋር የተያያዙ ለአሜሪካ ድምፅ የተሰጡ ጥቂት አስተያየቶችን ይዘናል። ደሴ የሚገኘው መስፍን አራጌ ተከታዩን አቀናብሯል። የወሎ ዩኒቨርሲቲ ፕሬዚዳንት እና የአማራ ዩኒቨርሲቲዎች ህብረት ሰብሳቢ ዶክተር አባተ ጌታውን በትጋት ሀገራቸውን ለመሩት ፍቅርና ሰላም ለሰበኩት ጠቅላይ ሚኒስትር ዶክተር አብይ አህመድ ሽልማቱ ቢያንስ እንጂ አይበዛም ይላሉ። እናም በዩኒቨርሲቲያቸውና በህብረቱ ስም ለጠቅላይ ሚኒስትር አብይ አህመድ እንዲሁም ዋናው ስኬታቸው ደጀን ነው ላሉት የኢትዮጵያ ህዝብ የእንኳን ደስ አላቸው መልእክት አስተላልፈዋል። ለበርካታ የኢትዮጵያ ወጣቶች አርአያ የሚሆን ስራ ሰርተዋል። ባድመ ላይ ወንድማቸውን ሳይቀር በርካታ ቤተሰቦቻቸውን አጥተዋል። ኤርትራ ህዝብና ኢትዮጵያ ህዝብ ወንድም የሆነ ህዝብ ነው። በርከት ያለ ህዝብ ህይወት አልፈዋል። ሩዋንዳ ላይ የነበረውን የዘር ጭፍጨፋ ባይናቸው አይተዋል። የጦርነት አስከፊን አይተዋል። በኤርትራና በኢትዮጵያ መካከል የማይታሰበውን በፍቅር ድልይ ማለት ይቻላል። ጦርነት ሳይኖር ትናንትና፣ መድፍ ሲወረውርብህ የነበረን አካል ወታደር ሆኖ ቤተሰብ እዛ ሲሞት ያየ ሰው በፍቅር አስተሳስሮ በርካታ አመት እስር ቤት የነበሩትን ማስፈታት፣ ተከፍሎ የነበረው ኦርቶዶክስ ማስታረግ፣ እስልምና መካከል የነበረውን ማስታረግ፣ ውጭ የነበሩ ተቃዋሚ ፓርቲዎችን ወደ ሀገር ማስገባት፣ አጠቃላይ ከመጀመሪያዋ ንግግር እስከ አሁኗ ድረስ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ፣ ስለ ህብረት፣ ስለ መደመር ያደረጉት ሂደት ስላለ ይሄ ሽልማት ይገባቸዋል። በአፋርና በደሴ ከተማ የሚኖሩ ሌሎች የህብረተሰብ ክፍሎችም ተመሳሳይ አስተያየት ሰጥተዋል። መሐመድ ዳውድ ይባላሎ። የአፋር ህዝብ ፍትሃዊ ዲሞክራሲያዊ ፓርቲ ተቋመርነ። ሀገራችን በአሁኑ ሰዓት ከምንጊዜም በላይ አንጻራዊ የሆነ ሰላም ሁኔታ የተፈጠረ ከመሆኑም በላይ ከመቶ ሺ በላይ የሚሊና እስረኞችም በነጻ እንዲፈቱ ተደርጓል። በተጨማሪም ደግሞ በውጭ ሀገር እስር ቤት ተይዘው የነበሩት በመቶች የሚቆጠሩ እስረኞች በመፈታት እንዲለቀቁ አድርጓል። በውጭ ሀገር በስደት የነበሩት ፖለቲከኞቹ በሰላም ወደ ሀገር እንዲገቡም አድርጓል። በሌላ በኩል ደግሞ በሀያ ዓመታት ውስጥ ሊባት ያልተገኘለት የኢትዮ ኤርትራ ጉዳይ ያለበት ሰራዊ መንገድ በመፍታት ወስዷል። ሰምረ ከበደ ደሴ ከተማ የሙዚቃ ባለሙያ ነኝ። በጣም ነው የተደሰትኩት። በእኛ ሙያ ራሱ ከዚህ በፊት የነበረው የሙዚቃ አሰራር አስተሳሰብ በጎጥና በመንደር በግለሰቦች ላይ መሰረት አድርጎ የሚሰራ የነበረበት ሁኔታ ነበር። በዚህ ሁለት ዓመት ግን ሁሉ ሙያተኛ በነፃነት በነጻነት ስለ ሀገር ይዘፈን ነበር፣ ስለ አንድነት ይዘመራል፣ ስለ ፍቅር የሚዘመርበት ጊዜ ይህ ሁለት ዓመት ነበር። ይሄ የሆነው በዚህ ለውጥና በዶክተር አብይ ጥረት ነው። አንዱ ትልቅ ዋና ነገር ብዬ የማስበው በእኛ ሙያ ይሄ ነው። በበለጠ እባላለሁ የደሴ ከተማ ነዋሪ ነኝ። እጅግ በጣም ደስ ብሎኛል። ከተደሰትኩበት ምክንያቶች ዋናው ከዚህ በፊት ሀገራችን የምታወቀው በሁለት ጉዳዮች ነበር። አንደኛው በድርቅና በጦርነት፣ ሁለተኛው ደግሞ በብርቅያ አትሌቶቻችን በዓለም አደባባይ በኦሎምፒክ መንደር በሚያገኙት ድል ነበር። አሁን ከዚህ አልፈን የዓለም የኖቤል ተሸላሚ የሚሆኑ መሪ በማግኘታችን እጅግ በጣም ያስደስታል። ምክንያቱም ከዚህ በፊት አጼ ኃይለስላሴ በአፍሪካ አንድነት ድርጅት ለመስረት ባደረጉት ጥረት የኖቤል እጩ ነው ሽልማቱን ሲያገኙ ቀርተዋል። በዶክተር አብይ አህመድ ደግሞ ይህ መሳካቱ እጅግ በጣም የሚያስደስትና የሀገራችንን ክብር በዓለም አደባባይ ከፋ ያሳየ ስለሆነ እጅግ በጣም ተደስችበታለሁ። በአንጻሩ ጽንፈኛ የብሔር ፖለቲካ ድርጅቶችና ፖለቲከኞች ሀገሪቱን እያተራመሱ ባሉበት፣ የህዝቦች መፈናቀል በሚስተዋልበት፣ የህግ የበላይነት ባልሰፈነበት ሁኔታ ሽልማቱ መሰጠቱ አግባብ አይደለም ያሉም አልጠፉ። አንዳንዶቹ ደግሞ ስጋታቸውን ያክላሉ። የደሴ ከተማ ነዋሪ ነኝ፣ ስሜን መግለጽ አልፈልግም። ስለ ዶክተር አብይ ሽልማት እንደ አንድ ዜጋና እንደ ሀገር ሲታሰብ የሚያስደስት ነገር ነው። ደስ ብሎናል። እኛ ነው ግን እንዳመጣጡ እየቀጠለ ዶክተር አብይ ሲመጣ ሲጀመር ስኖር ኢትዮጵያ ስንሞት ኢትዮጵያ የሚል መፎክር ይዞ በመምጣቱ እኛም ከሀገር እስከ ሀገር በተን ደግፈ ነው ይህን ተቀብለ ነው ነበረ። ከጊዜ ወዲህ ግን ዶክተር አብይ የመቀየር ባህሪ እያየንባቸው ነው። ማሳያው አሁን ለምሳሌ እሳቸውን በመጡበት ወቅት ደግፈን ስንወጣ፣ እዚህ ከተማም ሌላ ከተማ ሙጥ ባንዲራውን ይዘን ስንወጣ፣ ድጋፋችንን በዛ ስንገልጽ ተቀብለውት ነበር። አሁን ግን በቅርቡ እያየነው ነው ነገር ይህን ባንዲራ ይዞ የሚወጣ ሰው ሲረገጥ ሲቀማ ለምሳሌ የመስቀል በዓል ሲከበር ከዛ ደግሞ በተጨማሪ አዲስ አበባ ከተማ ውስጥ የኮንዶሚኒየም ድሃ ሆነው ቆጥበው ቤት እናገኛለን ብለው ሲጓጉ የነበሩ ዕጣ የወጣላቸውን ሰዎች ቀምቶ አይተናል። ይሄ ዶክተር አብይን የተሸረሸረበት ነገር አለ ብለን እንድንገምት ያደርገናል። ዋልታ ረገጥ የሆነ ትርክት ያላቸው ሁልጊዜ ጦርነት ሰባኪዎች አንድ ፔፐር በዚ ላይ ባለፈው ሰዎች ደርገዋል እና የአጋጭ ደሮች፣ ኮንፍሊክት አንተርፕርነርስ በሚል ላይ ነው አሉ። እነሱ እነሱ ባሉበት ሁኔታ እንዴት ይህንን ሽልማት እንዴት ይሰጣቸዋል? የሚልም አካላት አለ። ትክክል ነው። እኒህን አካላት በፍቅር ነው በይቅርታ ነው። ይህ ደግሞ በአንድ ጊዜ አይመጣም። ለዘመናት የተሰበከ ደመሰሩ የገባ አካል ጽንፈኛ ትርክት በውስጡ የገባ አካል በአንድ ጊዜ ሊለቅ አይችልም። ክፍተቶች አሉ። ያንን ክፍተት ደግሞ እኔም ሌላውም አካል ነው ማገዝ ያለብን ነው። የጎደለውን የሚያጎሉ ሰዎች አሉ። አለፈው ታሪክ ላይ አለፈው ብሶ ላይ ቆሞ የቀሩ አካላት አሉ። በደርግ ጊዜ ታስታውሳለህ፣ ብዙ ሕዝብ ጠፋ። በታሪክም ታነባለህ፣ በርካታ ወንድሞቻችን አለቁ፣ ቤተሰቦቻችን አለቁ። ይሄ ፍልቃተ ተብሎ መስቀል አደባባይ ላይ ሙዚየም ተቋቋመ ቆመ። ይከዛ በኋላ አልቆመም፣ አሁንም እየቀጠለ ነው ያለው። እንደ ማስቆም የምንችለው ይችላል፣ ወኔ ማን ተብና መሪዎቹ ያስቆሙ አይችሉም። እሳቸው አሁን የሚችሉትን ነገር እያደረጉ ነው። ከዚህ በፊት ያደረጉት ጥረቶች ተደርጓል። ግዜ በአንድ ጊዜ ሰላም ሊመጣ አይችልም። ባንድ ግዜ ደግሞ ብዙ ሀያ ሰባት ዓመታት በሙሉ ብዙ ችግሮች የነበረባት ሀገር ነው። ስለዚህ ይሄ ደግሞ ካለው የፖለቲካ አመለካት ይኖራል። ይሄ ደግሞ በውይይት የሚፈት ነገር ነው። ስለቻለ ሀሳብ መኖሩ ጥሩ ነው። ምክንያቱም ይሄ የዲሞክራሲ ግንባታ ነው። እኔ እዚህ ላይ ሰፋ ያለ ነገር መናገር ባልፈልግም፣ ተገቢ አይደሉ የሚሉትን ሰዎች ግን አልቀበልም። ጠቅላይ ሚኒስትራችን እነዚህ ችግሮችን ይዘው ለመፍታት እያደረጉት ያለበት ጥረት ነው ያሸለማቸው። ከጎረቤቶቻችን ጋር ያመጡት ሰላም ነው ይህን ሽልማት ያመጣላቸው። እነዚህን ችግሮች ደግሞ ሲፈቱ ሁለተኛ ኖቤል ተሸላሚ ይሆናሉ ብዬ ነው የማስበው። ሽልማቱን ወደ ብሔር ጥግ መጎተት፣ ወደ ፖለቲካ ድርጅት ታዛ ማስታከክ አይገባም ይላሉ አስተያየት ሰጪዎቹ። ተሸላሚው የኢትዮጵያ ሕዝብ መሆኑን በማስረገጥ ሽልማቱም የኢትዮጵያ ሕዝብ ሽልማት ነው። የኢትዮጵያ ወጣቶች ሽልማት ነው። ለሰራብ የሞቱ የተሰዉ ወጣቶች ሽልማት ነው። የኢስት አፍሪካ ሽልማት ነው። የአፍሪካ ሽልማት ነው። ሌላም ሽልማት ይገባናል። አሁን በሄዱበት ቦታ የህዝቡ ድጋፍ እንዳለ ሆኖ የሳቸው አልሸነፍ በአይነት ረዥም ራእይ መኖር ነው። ትልቅ ተመኝ ትልቅ እንዲተሯም ነው። በዓለም ላይ እስካሁን ድረስ ትልቅ ተመኝተው የወደቁ ሳይሆን ትንሽ ተመኝተው ትንሽ ያገኙ ናቸው ለዓለም እድገት እንቅፋት ሆኑ ውስጥ አንድ ሰው ይሸልማል። አንድ ሰው የሚሸልምበት ጊዜ ግን ያ ሰውዬ ብቻውን ሰርቶ ሽልማት የሚበቃል የሚል አስተሳሰብ የለኝም። የዶክተር አብይን ብንወስድ የመላ ኢትዮጵያ ህዝብ ጥረት፣ ድጋፍ፣ ተግቶ መስራት፣ ለሰላም ያለው ቁርጠኝነት ባይኖር ኖሮ ዶክተር አብይ ብቻውን ሰርቶ ብቻውን የሰላም ኖቤል አሸናፊ ይሆናል የሚል አስተሳሰብ የለኝም። የጎሳ አስተሳሰብ አደለም፣ የብሄር አስተሳሰብ አደለም፣ የግለሰብ ሽልማት አደለም። ይሄ ሽልማት የመላ ኢትዮጵያ ህዝብ ሽልማት ነው። የሁሉም ኢትዮጵያዊ ደስታ ሊሆን የሚገባው ሽልማቱ። ምክንያቱንም ምን እንደ ራሴ እንደተሸለምኩ አድርጌ ነው የማስበው። ሰውየው የኢትዮጵያን ህዝብ ወክለው ሲሰሩ ባገኙት የሰላም ውጤት እንጂ የተሸለሙት በብሔራቸው አሊያም ደግሞ በቡድኖች አይደለም። ይህ የኢትዮጵያ ህዝብ ድል ነው። በዓለም አደባባይ አትሌቶቻችን ሲያሸንፉ የምንደሰተው የኢትዮጵያን ስም ይዘው ስሊሄዱ ነው እንጂ በብሔራቸው አይደለም። ሽልማቱ ለተሻለ አፈጻጸም የሚያነቃቃ ነው ያሉት አስተያየት ሰጫዎች በተለይ የፖለቲካ ጽንፈኝነትን በመከላከልና የህግ የበላይነትን በማረጋገጥ የተሻለ ስራ እንዲያበረክቱ መልካም ምኞታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። See